ማህደር ዜና መስከረም 15 2011። ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህጻሩ ጦር ሊቢያን እንዲወር ካዘዙ ጠቅላይ አዛዦች ሁለቱ ቤንጋዚ ምስራቅ ሊቢያ ገቡ። ፈረንሳይ አጋራችሁ ነች፣ እንደምትደግፋችሁም ልነግራችሁ እወዳለሁ። የፈረንሳው ፕሬዚደንት ኒኮላይ ሳርኮዚ። የብሪታንያው ጠቅላይ ሚኒስትር ቀጠሉ። አምባገነኑን አስወግዳችሁ ነጻነትን በመምረጣችሁ ከተማችሁ ለዓለም የድንቅ አስተሳሰብ መፍለቂያ አብነት ሆናለች። ዴቪድ ካሜሩን። ድል አድራጊዎቹ ቤንጋዚዎችን ባስፈነደቁ በወሩ የሲርቱ ጠንካራ ገዢ ሲርት አጠገብ ተደፉ። ኮሎኔል ሙአመር ጋዛፊ ሊቢያ፣ ዛሬስ የሀፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ኮሎኔል ኸሊፋ ቤልቃሲም ሀፍጣር እንደ ጦር አዛዥ ቻድ ዘምተው እንደ ጦር ምርኮኛ በአሜሪካኖች ጫናና ድጋፍ ከእስር ከተለቀቁበት ከ1987 ጀምሮ ሸማቂ አደራጅተው የጋዛፊ መንግስትን ወቅተዋል፣ አዋክተዋል። ዛኢር፣ ኬንያ፣ ኋላ ደግሞ ሲአይኤ ጠቅላይ ጽፈት ቤት አጠገብ አንዴ ፎልስ ቸርች፣ ሌላ ጊዜ ቪና ሁለቱም ቨርጂኒያ ኖረው አሜሪካዊ ሆነው በአሜሪካኖች ገንዘብ በአሜሪካኖች ስለላም በአሜሪካኖች ዲፕሎማሲያዊ ጡንቻ እየተረዱ የቀድሞ ጓድ አለቃቸውን ስርዓት ለማስወገድ ብዙ ጥረዋል። በተለይ መጋቢት 1996 ምስራቃዊ ሊቢያ ውስጥ ያቀጣጠሉት አመፅ ቃዛፊን ሲኦል ሀፍጣርን ቤተመንግስት የሚዶል መስሎ የዋሽንግተን፣ ቴል አቪቭ፣ የለንደን፣ ፓሪስ ደጋፊዎቻቸውን አስፈንድቆ ነበረ። ግን ከሸፈ። በ2011 የሊቢያ ሕዝብ እንደ ጎረቤቶቹ ያነሳው አመጽ ሰበብ ሆኖ የፓሪስ ለንደን፣ የዋሽንግተን መሪዎች የለምን ምርጥ ጦራቸውን ሲያዘምቱ የቀድሞው ኮሎኔል የጀኔራል ማዕረግ ለጥፈው ቤንጋዚ ገቡ። የፈረንሳይና የብሪታንያ መሪዎች የድል ብስራታቸውን ለቤንጋዚ ህዝብ መስከረም 2011 ሲያጋሩ ጄኔራሉ እዚያው ቤንጋዚ አጠገብ የኮሎኔል ሞሐመር ቃዛፊን የተበታተነ ጦር ያደራጁ ነበረ። የቃዛፊ ስርዓት ፈርሶ ጠንካራው ገዢ ተገድለው ሰሜን አፍሪቃዊቱ ሀብታም አረባዊት ሀገር የታጣቂዎች መፈንጫ፣ የአሸባሪዎች መናኸሪያ፣ የወሮ በሎች መፈልፈያ፣ የስደተኞች መታረጃ፣ የሰላማዊ ሰዎች መሰቃያ ስትሆን ለሊቢያ ህዝብ ሰላምና ዲሞክራሲ ተዋጋን የሚሉት ኔቶም ሊቢያ የለም አሜሪካም የለችም ብሪታንያ፣ ፈረንሳይ ሁሉም የሉም። የቀድሞው የአሜሪካ ዲፕሎማት ጂም ጄትሪል እንደሚሉት የሊቢያ ሕዝብ ዛሬ የሚገደል የሚገድለው አፍሪካዊ ስደተኛ የሚቀላም፣ እንደ ባሪያ የሚሸጥ፣ እንደ ከብት የሚገረፍ፣ የሚታጎረው የፓሪስ ለንደን፣ ዋሽንግተን መሪዎች ላይ ጨርሱ በጀመሩት ጦርነት ምክንያት ነው። This is what happens when you have violent regime change from the outside in a country ይህ ከውጭ ኃይል የተሞላበት የስርዓት ለውጥ ሲደረግ የተፈጠረ ነው። ሊቢያ ውስጥ በ2011 የተወሰደው እርምጃ ውጤት ነው። ይህ ሙሉ በሙሉ ዴቪድ ካሜሮን፣ ኒኮላስ ሳርኮዚ፣ ሂላሪ ክሊንተን እና በእርግጥ ባራክ ኦባማም በወሰዱት እርምጃ ማግስት የሆነ ነው። ለሊቢያ ህዝብ ዴሞክራሲ ያሉት ዘመቻ ውጤት የጠቀመው ነገር የለም። ይልቅዬ የአመታት ሁከት፣ ግድያ፣ የእርስ በርስ ጦርነት ነው። የአሁኑም የዚያ ተቀጥላ ነው። እንዲያውም የሊቢያ ተቀናቃኝ ኃይላት ጦር፣ ጠመንጃ፣ መትረየስ ትሪፖሊ አጠገብ ገጭ ጓሲል፣ ትናንት እዚያው ትሪፖሊ አጠገብ መርከብ ላይ ሰፍሮ የነበረው የአሜሪካ ጦር ከአካባቢው ውልቅ አለ። ጀኔራሉ ግን ሊቢያን ከነዳጅ አፍላቂነት ወደ ወሮበሎች መፈልፈያነት ከሀብት ማዕከልነት ወደ ስደተኞች መታረጃ መፈንገያነት የተንከባለለችበትን ጎዳና ይጠርጉ ነበረ። ሰባት ዓመት ከመንፈቅ እንደ ብዙ የጦር አበጋዞች ሀገራቸውን ቁልቁል በደፈቁ ቁጥር እሳቸው ሽቅብ ይሽቀነጠራሉ። አሁን ፊልድ ማርሻል ናቸው። ኸሊፋ ቤልቃሲም ሀፍጣር ሻለቃ ሙአምር ቃዛፊ በ1969 የንጉሥ እድሪስን መንግሥት አስወግደው የመሪነቱ ስልጣን የያዙት በያኔው የግብፅ መሪ በኮሎኔል ገማል አብድናስር እርምጃና አስተምሮ ተማርከው ተነቃቅተውም ነበረ። በ2011 የሊቢያ ሕዝብ በኮሎኔል ሙአምር ቃዛፊ አገዛዝ ላይ ያመፀው ከቱኒዚያ ይልቅ የግብጽ ህዝብ የረጅም ጊዜ ገዢው የፊልድ ማርሻል ሆስኒ ሙባረክ አገዛዝን በአደባባይ ሰልፍ ማስወገዱን ካየ በኋላ ነበረ። ጀኔራል አልሲሲ ለፊልድ ማርሻል ሀፍጣር አብነት ወይም ሞዴል መሆን አለመሆናቸውን በርግጥ አናውቅም። ብዙዎች እንደሚስማሙበት ግን የግብፅ ህዝብን አብዮት ቀልብሰው በግብጽ ህዝብ የተመረጡትን መሪ በኃይል አስወግደው የግብፅ ህዝብን በብረት ጡንቻ የሚገዙት አልሲሲ የሀፍጣር ሙሉ ደጋፊ፣ አስታጣቂ ከተባበሩት አረብ ኤሚሬቶች የሚንቆረቆረውን ገንዘብና ጦር መሳሪያም ለሀፍጣር ጦር አስተላላፊ መሆናቸው ግን እርግጥ ነው። አልሲሲ በፋንታቸው በምዕራባውያን በተለይም በዩናይትድ ስቴትስ መደገፋቸውም ገሃድ ነው። በአልሲሲ በተዘዋዋሪ በተባበሩት አረብ ኤሚሬቶችና በዩናይትድ ስቴትስ የሚደገፉት የ75 ዓመቱ አዛውንት የሊቢያ ብሔራዊ ጦር ኤልኤንኤ በእንግሊዝኛ ምህጻሩ ያሉትን ኃይል ተጠቅመው እንደ አልሲሲ ሁሉም ቤተ መንግስት ለመግባት ከዚህ ቀደም በተደጋጋሚ ሞክረው ነበረ። ሙከራቸው መንበሩን ቶብሩክ ካደረገው የሊቢያ የሕዝብ ተወካዮች ምክር ቤት ወይም ፓርላማ ከተባለው መንግስት አካል ስብስብ የጦር ኃይሎች ጠቅላይ ታማጆር ሹምነት ስልጣን አግኝተዋል። የተባበሩት መንግስታት ድርጅት የሊቢያ ብሔራዊ የስምምነት መንግስት ያለው ቡድን የትሪፖሊን ቤተ መንግስት ሲቆጣጠር ሀፍጣር ወደ ቤተ መንግስቱ የሚያስጠጋቸውን ስልጣን፣ በተለይ ደግሞ የጦር ኃይሎች ጠቅላይ ታማዦርነቱን ሹመት ለመያዝ ሳይከጅሉ አልቀረም። የፕሬዚዳንታዊ ምክር ቤት የተባለው የብሔራዊ የስምምነቱ መንግስት ስራ አስፈጻሚ ሊቀመንበር ፈይዝ ሳራጅ ትናንት እንዳሉት መንግስታቸው ሀፍጣርን ጨምሮ ከተለያዩ የሊቢያ አንጃዎች ጋር ራግማ፣ ፓሪስ፣ ፓሌርሞና አቡዳቢ ላይ ያደረገው ውይይት ለስምምነት አልበቀም። በሌላ አባባል የፊልድ ማርሻል ሀፍጣርን ፍላጎት አላረካም። እና ንሳሉ ጦራቸውን በቀደም ትሪፖሊን የሚያዝ ትሪፖሊ አጠገብ በሁሉም አቅጣጫ የሰፈርከው ጦራችን ሆይ ዛሬ በፈጣሪ ፈቃድ የድል ጉዟችንን የምናጠናቅቅበት ጊዜ ነው። የትግልና የውጊያ ጉዟችንን ዛሬ ቃል በገባ ነው መሰረት ተስፋው እየተሟጠጠ የመጣው የውዷ ከተማችን ተወዳጅ ሕዝባችን ላደረገልን ጥሪ መልስ የምንሰጥበት ወቅት ነው። ዛሬ ለእውነት ለተደረገልን ጥሪ መልስ የምንሰጥበት ትሪፖሊን ለመያዝ የገሰገሰው ጦር እርሰ ከተማቷ አጠገብ የምትገኘውን ሱቀል አህመር የተባለችውን አነስተኛ ግን ስልታዊ ከተማን ባለፈው ቅዳሜ ተቆጣጥሯል። የትሪፖሊን አውሮፕላን ማረፊያ ለመያዝና ላለማስያዝ የሚደረገው ውጊያ ዛሬ ለአጭር ጊዜም ጋብ ብሏል። የተፋላሚ ኃይላትን መሪዎች ያነጋገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ግን ለማደራደር ከመጠየቅ እኩል ስጋታቸውንም አልሸሸጉም። ከትሪፖሊና አካባቢዋ ደም አፋሳሽ ግጭትን ማስወገድ አሁንም ይቻላል የሚል ተስፋ አለኝ። በሊቢያ የተለያዩ ወገኖችን የሚያስተባብር ፖለቲካዊ መፍትሄ ለማግኘት በሚደረገው ጥረት ለመሳተፍ የተባበሩት መንግስታት ድርጅት ምንጊዜም ዝግጁ ነው። የአውሮፓ ህብረት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትና ኃያላን መንግስታትም ተፋላሚዎች ወደ ድርድር ጠረጴዛ እንዲመለሱ እየተማጸኑ ነው። እስካሁን ግን ሰሚ እንጂ ተቀባይ ያገኙ አይመስሉም። የተባበሩት መንግስታት ድርጅት እውቅና አለው የሚባለው መንግስት መሪ ፋይዝ ሳራጅ ጀርባችንን ለመውጋት የተቃጣብንን ጩቤ ቀልብሰነዋል ይላሉ። تركزت أنظار العالم بأسره على ليبيا وفي أثناء استضافتنا للأمين العام للأمم المتحدة يتبع برت مانجستار درجت وعن ناس هافين بمن تناقض وقت يا ليبيا هزب ملكام زينا يتبق نبر يوننا جربات لموقات سيرات شرب ابن يتقاط طاب الشفن. كشفن ከሀፍጣር በተነገረው የጦርነት መልእክት የታጀበውን ወታደራዊ እንቅስቃሴ ስናይ በጣም ነው የተገረም ነው። የሀፍጣር ቃላት የአምባገነኑንና የፈላጭ ቆራጩን ዘመን የሚያስታውሱ ናቸው። ሀፍጣር ድል እናደርጋለን፣ ከተማችንን ከአሸባሪዎችና ከወንጀለኞች ነፃ እናወጣለን እያሉ ነው። የእግረኛ ውጊያ ዛሬ ጋብ ማለቱ እንደመነገር ሁሉም ሰራጅ የሚመሩት መንግስት የጦር ጀቶች ሚስራት አካባቢ የሰፈረውን የሀፍጣርን ጦር ይዞታ መደብደባቸውን የሀፍጣር ጦር አዛዦች አስታውቀዋል። አብዛኛውን ምስራቃዊና ደቡባዊ ሊቢያን የሚቆጣጠሩት ፊልድ ማርሻል ሀፍጣር የትሪፖሊን ቤተ መንግስት ካልተቆጣጠሩ እንደማያርፉ ረዳቶቻቸው እየተናገሩ ነው። ዓለም አቀፍ የፖሊሲ ጥናት የተሰኘው ተቋም የፖለቲካ ተንታኝ ካምራን ቡኻሪ እንደሚሉት ሀፍጣር እንደ ማንኛውም የሚሊሺያ ጦር አዛዥ መታየት፣ ሌላው ቀርቶም ከትሪፖሊ መንግስት መሪዎች እኩል መቆጠሩን እንኳን አይፈልጉትም። ምክንያትም አላቸው። ሁሉም ለስልጣን የሚሻኮቱ በደርዘን የሚቆጠሩ ሚሊሺያዎች በየስፍራው ባሉበት አገር ጄኔራል ሀፍጣር ልዩ ናቸው ዩናይትድ ስቴትስ ውስጥ በርካታ ዓመታት ተቀምጠዋል ይህ ጥሩ እድል ፈጥሮላቸዋል በዓለም አቀፍ ደረጃ ከአካባቢው ሀገራትም ከምዕራባውያንም ከተወሰኑ ወገኖች ተቀባይነትና ክብር አግኝተዋል ስለዚህ ይህን በመጠቀም እኔ ከሌሎቹ ሚሊሺያ መሪዎች እኩል አይደለሁም እንዲሉ አድርጓቸዋል ሌላው ቀርቶ ዓለም አቀፍ እውቅና ካገኘው መንግስት እኩል እንኳን መታየት አይፈልጉም ከፍ ማለት ነው። ዓላማ ፍላጎታቸው። በ1969 መፈንቅለ መንግሥት እንደ አብዛኛው የያኔ ወጣት የጦር መኮንን የጋዛፊን እርምጃ አድናቂ፣ ደጋፊ ተባባሪም ነበሩ። በ1986 በኮሎኔልነት ማዕረግ ቻድን የወረረው የሊቢያ ጦር አዛዥ ሆነው ዘመቱ። ከ300 መኮንኖች ጋር ተማረኩ። ጋዛፊን ከዱ። ከአሜሪካኖች ተወዳጁ። አሜሪካ ሲንደላቀቁ ኖረው የሊቢያ ወጣት ሕይወቱን የገበረበት አብዮት ቃዛፊን ከስልጣን ሲያሽቀነጥር የጀኔራል ማዕረግ ለጥፈው ቤንጋዚ ብቅ አሉ። ባለፉት ሰባት ዓመታት ተኩል ሊቢያ እየተፈረካከሰች ስታሽቆለቁል ሰውየው ሽቅብ ተንቻረሩ። ዛሬም ከዚያ በላይ ይሻሉ። የት ይቆሙ ይሆን? ነጋሽ መሐመድ ነኝ። ቸር አሰማን።